ጤና ይስጥልኝ አድማጮች እንደምን ቆይታችኋል? በሳምንቱ በርካታ ጉዳዮች የማህበራዊ መገናኛ አውታሮች ቅኝት አበይት መነጋገሪያ ሆነው ቆይቷል። ኢትዮጵያ የተባበሩት መንግስታት ድርጅት ሰባት ሰራተኞችን ከሀገር ማባረሯ በተገለጠ በጥቂት ጊዜያት ውስጥ የጸጥታው ምክር ቤት ዳግም በኢትዮጵያ ጉዳይ ላይ ተነጋግሯል። በኢትዮጵያ አዲስ መንግስት ምስረታ ዋዜማ በኢሬቻ በዓል ላይ መንግስትን የሚቃወሙ ድምጾች ተሰምቷል። የኢፌዴሪ ስድስተኛው ምክር ቤት መክፈቻና የጠቅላይ ሚኒስትር አብይ አህመድ በዓለ ሲመትም የሳምንቱ መነጋገሪያ ነበር። በዋናው ቴሌቪዥን ጣቢያ ሲተላለፍ የነበረው የባለ ሲመቱ የቀጥታ የፌስቡክ ስርጭት መጠለፉ ቆየት ብሎም ፌስቡክ፣ ኢንስታግራም እና ዋትሳፕ በመላው ዓለም ለግማሽ ቀን ከአገልግሎት ውጭ መሆናቸው አወያይቷል። የኢትዮጵያ አዲሱ ካቢኔ ሶስት የተለያዩ የተቃዋሚ ፓርቲዎች አመራርን በሚኒስትር ማዕረግ ማካተቱም ትኩረት ስቧል። እነዚሁ ጉዳዮችን በሚመለከት በማህበራዊ መገናኛ አውታሮች ላይ የተሰጡ አስተያየቶችን አሰባስብናል። አብራችሁ ቆዩ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ኢትዮጵያ ባባረረቻቸው ሰባት የመንግስታቱ ድርጅት ሰራተኞች ጉዳይ ላይ ባሳለፍነው ረቡዕ አስቸኳይ ስብሰባ አድርጓል። የተባበሩት መንግስታት ድርጅት በኢትዮጵያ ጉዳይ ከአንድ ሳምንት ባነሰ ጊዜ ውስጥ ሲሰበሰብ ለሁለተኛ ጊዜ መሆኑ ነው። የተመድ ሰራተኞች ከሀገር እንዲባረሩ መወሰኑ የተሰማው ባለፈው ሳምንት ሐሙስ ነበር። የኢትዮጵያ የውጭ ጉዳይ ሚኒስቴር ባለፈው ሳምንት ባወጣው መግለጫው የተባረሩት የዓለም አቀፉ ድርጅት ሰራተኞች የሀገሪቱን ሉዓላዊነት የሚጥስና ለብሔራዊ ደህንነት ስጋት የሚሆኑ ድርጊቶችን ፈጽመው በመገኘታቸው ነው ሲል ከሷል። አበባየው አበበ የተባሉ አስተያየት ሰጪ በትዊተር ገጻቸው ላይ ኢትዮጵያም ሉዓላዊትና ነፃ ሀገር መሆኗን እንዳትዘነጉ ሲሉ ጽፏል። የጸጥታው ምክር ቤት በጉዳዩ ላይ ለመምከር አስቸኳይ ስብሰባ መጥራቱን በርካታ የማህበራዊ መገናኛ አውታር ተጠቃሚዎች ተገቢ ያልሆነ ድርጊት ብለውታል። ዳኛቸው በየን የተባሉ የትዊተር ተጠቃሚ በተባበሩት መንግስታት ድርጅት የኢትዮጵያ አምባሳደር ታዬ አዝቀ ስላሴ በእንግሊዝኛ ቋንቋ በምክር ቤቱ ፊት የተናገሩትን አጭር የቪዲዮ ምስል አያይዘው ቀጣዩን ጽፏል። ሀገራት የተባበሩት መንግስታት ድርጅት ሰራተኞችንና የሀገራት ዲፕሎማቶችን ያለምንም ቅድመ ሁኔታ ከሀገራቸው በታወቀም ሆነ ወይም ግልጽ ባልሆነ ምክንያት ማስወጣታቸውን እናውቃለን ሲል ይነበባል ጽሑፉም። ሆኖም ግን ሲል ይቀጥላል። ሆኖም የተባበሩት መንግስታት ድርጅት እንዲህ ያለ ውሳኔ ለማጠየቅ ስብሰባ አድርጎ እያውቅ ይሆንን? ሲሉም አምባሳደሩ በእንግሊዝኛ ካሰሙት ንግግር የተቀነጨበ ትርጉም ሰፍሯል። ዲፌንድ ኢትዮፒየን ስፔል በተባለ የትዊተር ስም ደግሞ ቀጣዩ መልእክት ይነበባል። በኢትዮጵያ መንግሥት ከአገር እንዲወጡ የታዘዙት ሰባቱ የተባበሩት መንግስታት ድርጅት ሠራተኞች ከአገር ወጥቷል ሲል መልእክቱ የሚጠናቀቀው ሕግ ለሁሉም ይሰራል በሚል ነው። የጸጥታው ምክር ቤት በአንድ ሳምንት ጊዜ ውስጥ ለሁለተኛ ጊዜ በኢትዮጵያ ጉዳይ ለመምከር ቢሰበሰብም በአባላቱ ዘንድ ግን የተለያዩ አቋሞች ተንጸባርቋል። ዩናይትድ ስቴትስ የጸጥታው ምክር ቤት እርምጃ እንዲወስድ ወትውታለች። ሩሲያና ቻይና በዋናነት ጉዳዩ በጸጥታው ምክር ቤት መታየቱን አልደገፉትም። ሁለቱም በኢትዮጵያ ለተመሰረተው አዲስ መንግስት የእንኳን ደስ አላችሁ መልእክት አስተላልፏል። ቻይና ከእርምጃ ይልቅ ያልተጫጫኸ ሰከን ያለ ዲፕሎማሲያዊ ንግግር እንዲደረግ መክራለች። የሩሲያ ተወካይም የሆነውን ነገር ብዙ ባናጫጫው ስንል ጥሪ እናቀርባለን ብሏል። በስብሰባው ላይ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ከዚህ ቀደም ባልተለመደ መልኩ አምባሳደር ታየ አጽቀሥላሴን ጥያቄ ጠይቀዋቸዋል። ኢትዮጵያም የመንግስታቱን ድርጅት ሰራተኞች ላባረረችበት ክስ ማስረጃ ታቅርብም ብሏል። ዋና ጸሐፊውም የአሜሪካ ድምፅ የተባበሩት መንግስታት ዘጋቢ ማርጋሬት በሽር በዋና ጸሐፊው ድርጊት በመደመም ቀጣዩን ትዊተር ላይ ጽፋለች። በጸጥታው ምክር ቤት ስብሰባ ላይ የተባበሩት መንግስታት ዋና ጸሐፊ ቀጥታ ምላሽ ሲሰጡ ያየሁበት አንድም ትዝ የሚለኝ ጊዜ የለም ስትል አንቶኒዮ ጉተሬሽ የኢትዮጵያ አምባሳደር ታየ አስቀ ስላሴን በመጠየቅ ግን አድርገውታል። ኢትዮጵያም የተመድ ሰራተኞችን የማባረር መብት የላትም ተመድ ይህን የዓለም አቀፍ ጥሰት ነው ብሎ ያምናል በማለት ተናግሯል ስትል ማክላለች። ዋና ጸሐፊው ከስብሰባው ሲወጡ ከአንዲት ጋዜጠኛ ጥያቄ ቀርቦላቸውም ነበር። እስከም አስታውሰው ድረስ በጸጥታው ምክር ቤት ውስጥ መልስ ሲሰጡ አንድም ጊዜ ታይቶ አያውቁም ነበር። ይህ የሚያሳየው በአሁኑ ወቅት በኢትዮጵያ መንግስት ደስተኛ ያለመሆኖትን መጠን ይሆን በሚል ነበር ጥያቄው የቀረበላቸው። ዋና ጸሐፊው ቆጣ ባለ ገጽታ የሰጡት አጭር ያለመልስ እንዲህ የሚል ነበር፣ የተባበሩት መንግስታት ድርጅት ክብርን ማስጠበቅ ግዴታ ነው። ጉራጌ ፈርስት የተባሉ የትዊተር ተጠቃሚ የዋና ጸሐፊው የቪዲዮ መልእክትን በማያያዝ የጸጥታው ምክር ቤት ስብሰባ በአጠቃላይ በድርጅቱ ቻርተር ላይ እንደሰፈረው ለሰብአዊነት፣ ለእውነት፣ ለፍትህ፣ ለገለልተኝነት ከወገንተኝነት ውጪ መሆንና በውቃላት እንደሰፈሩት ሌሎ ች ግቦች ሳይሆን የድርጅቱን ክብር ማስጠበቅ ነበር ለካ ሲሉ ተችቷል። የኢሬቻ በዓል ባለፈው ሳምንት ቅዳሜ አዲስ አበባ ከተማ ውስጥ በሚከበርበት ወቅት የኦሮሞ ብሔር ተወላጅ ወጣቶች መንግስትን በመቃወም ድምፃቸውን አሰምቷል። ወጣቶቹ ሲያሰሟቸው በነበሩ መፈክሮች ጠቅላይ ሚኒስትር አብይ አህመድን በስም ጠርተው አውግዘዋል። ወጣቶቹ የድምፃዊ ሀጫሉ ሁንዴሳን ግድያ ተከትሎ በተቀሰቀሰው አመፅ ጠርጥረው በስር ላይ ለሚገኙት አቶ ጀዋር መሐመድ ያላቸውን ድጋፍ መግለጻቸውን አሶሺየትድ ፕሬስ ዘግቧል። አቶ ጁዋር መሐመድ እና ሌሎች ባልደረቦቻቸው በኢትዮጵያ መንግስት በሽብርተኝነት ተከሷል። ነገር ግን አክቲቪስቶች የፖለቲከኛው መታሰር ፖለቲካዊ ተልእኮ እንዳለው ነው የሚገልጹት። የኢሬቻ በዓል በተከበረበት ቀን የኢትዮጵያ ኢንሳይደር ድረገጽ ተባባሪ መስራችና ዋና አርታይ ጋዜጠኛ ተስፋለም ወልደየስ አዲስ አበባ ውስጥ ሜክሲኮ በሚባለው ሰፈር በሚገኝ ፖሊስ ጣቢያ በቁጥጥር ስር ውሎ እንደነበር የተነገረው በማህበራዊ የመገናኛ አውታር ነው። ተስፋ ተስፋለም የታሰሩ ፖለቲከኞች እንዲለቀቁ የሚጠይቁና የጠቅላይ ሚኒስትር አብይ አህመድን አስተዳደር የሚቃወሙ ድምፆችን ያካትቱ የኢሬቻ በዓልን የተመለከቱ ዘገባዎች ሰዎችን ለኢትዮጵያ ኢንሳይደር ከሰራ በኋላም ነበር በፖሊስ ቁጥጥር ስር መዋሉ የተሰማው። ሆኖም በዚሁ ሳምንት ማክሰኞ ዕለት መለቀቁን ዶቼቬሌ ዘግቧል። በኢሬቻ በዓል ወቅት የተሰማውን ተቃውሞ በተመለከተ ከተሰጡ አስተያየቶች መካከል ደጀኔ ረጋሳ ፌስቡክ ላይ አገር ተወጥራ እያለ እንደዚህ መሆን ምን ማለት ነው? ሌላ ችግር አለ ሲሉ ጠይቋል። ሀዊ ፈንታል የተባሉ የትዊተር ተጠቃሚ ደግሞ በኢሬቻ በዓል ላይ ተቃውሞ ይኖራል ተብሎ ማንም ጠብቆ እንዳልነበር ጽፏል። ቄሮ ሁሉንም ድንገት አስደም ሟል ሲሉ በእንግሊዝኛ ጽሁፋቸው አክሏል። ሞሐመድ መካ ፌስቡክ ላይ ስንቱን ጉደኛ ነው የተሸከምሽ ሀገር ሲሉ ባጭሩ ጽፏል። ሌላው በሳምንቱ የማህበራዊ መገናኛ አውታር ተጠቃሚዎችን ያስደመመ ምናልባትም ለሰዓታት ዘወትር ከለመዱት የዕለት ተዕለት ተግባራቸው ያገደ ክስተትም ድንገት ተፈጥሯል። በመጀመሪያ የሆነው እንዲህ ነው። የጠቅላይ ሚኒስትር አብይ አህመድ በዓለ ሲመት ከመስቀል አደባባይ በቀጥታ በብሔራዊ የቴሌቪዥን ጣቢያው በሚሰራጭበት ወቅት ስርጭቱን የሚያስተላልፈው የፌስቡክ ገጽ መጠለፉ ይነገራል። እናም ከበዓለ ሲመቱ ጋር የማይገናኙ መልእክቶች በጥላፊዎቹ ከተላለፉ በኋላ የተለጠፉት መልእክቶች ይነሳሉም በእለቱ ብዙም ሳይቆይ የፌስቡክና ና የፌስቡክ ንብረት የሆኑት ኢንስታግራምና ዋትሳፕ መተግበሪያዎች በመላው ዓለም ከአገልግሎት ውጭ መሆናቸው አብይ የዜና ርዕስ ሆኖ ቆይቷል። ይኸው የሁለቱ ክስተቶች በተቀራራቢ ሰዓት መፈጠር በርካቶች ከቀልድ እስከ ምር የተለያዩ መላምቶችን እንዲሰነዝሩ አድርጓል። ሙክታሮቪች ኦስማኖቫ በትዊተር ገጹ ፌስቡክ የመንግስት ምስረታው መሳካት አበሳጅቶት ኔትወርኩን ዘጋው እንዴ ሲል ከሳቅ ምልክት ጋር መልእክቱን አስፍሯል። ይህንኑ መልእክት ወደ ሁለት ሺህ የሚጠጉ ሰዎች መወደዳቸውን በላይክ አረጋግጧል። አጋጣሚ ይሁን ባላቅም በእለቱ ፌስቡክ ለስድስት ሰዓታት በዓለም አቀፍ ደረጃ አገልግሎት ተቋርጦ እንደነበር አሳውቋል ሲሉ የጻፉት ደግሞ ደጀን አብተው ናቸው። እዛው ትዊተር ላይ በዓለም ዙሪያ ለሚገኙ በሚሊዮኖች ለሚቆጠሩ ተጠቃሚዎች የፌስቡክ ግልጋሎት ለስድስት ሰዓታት የመቋረጡ ምክንያትን ፌስቡክ መረጃዎችን ለማስተላለፍ እንደገና የተዋቀረበት መንገድ ስህተት ስለነበረው እንደሆነ ራ ገልቷል። በሳምንቱ የማህበራዊ መገናኛ አውታሮች መነጋገሪያ ከሆኑ ሌሎች ጉዳዮች መካከል በኢትዮጵያ አዲሱ ካቢኔ ውስጥ የሶስት የተለያዩ የተቃዋሚ ፓርቲዎች አመራር መካተታቸውም ነበር። በዚህ ጉዳይ ዙሪያ አስተያየቶች ተንሸራሽሯል። ሚፍታ ረሺድ አካታች ሆኖ ሁሉም በየኔነት እንዲቀበለው ከማድረግ አንጻር ገና ብዙ የሚቀረው ነው ሲሉ፣ ኢትዮጵያ የፈለገችውን መሪ አግኝታለች ያሉት ደግሞ ይሄይስ ፍሳ ናቸው። ፌስቡክ ላይ መስፍን ተክሎ የተባሉ የፌስቡክ ተጠቃሚ ደግሞ አገሬ ምን አይነት አስተማሪ መሪ እንዳገኘች ያየውበት ቀን ነው። ምንም ማድረግ አይቻልም። ኢትዮጵያ ታሸንፋለች ብሏል። የተሰጡት አስተያየቶች በርካታ ናቸው። በዚሁ የማህበራዊ መገናኛ አውታሮች ቅኝት መሰናዷችንን እንቋጭ። ለዝግጅቱ ማንተጋፍቶት ስለሽነኝ መልካም ጊዜ ja näistele .